አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። አቶ አንዳርጋቸው ጽጌ በሞት ላይ ቀጡ እንደሚችሉ ተገለጸ፣ የሱዳኑ ፕሬዝደንትና ዓለም አቀፍ የወንጀል ችሎት የሚሉትን ርዕሶች ነው ዛሬ የምንመለከተው። ዘ ጋርዲያን ናይጄሪያ የተባለ ድረገጽ በዘገበው መሰረት የብሪታንያ ዜጋ የሆኑት የተቃዋሚ ፓርቲ መሪ አቶ አንዳርጋቸው ጽጌ ምህረት አይደረግላቸውም። ነገር ግን በሞት ላይቀጡ ይችላሉ ሲል የኢትዮጵያ መንግስት ተናግሯል። ስልሳ ዓመት ዕድሜ የሆናቸው የግንቦት ሰባት መሪ አቶ አንዳርጋቸው ጽጌ ከስድስት ዓመታት በፊት በአሸባሪነት ክስ በሌሉበት ሞት ተፈርዶባቸው ነበር። ከአንድ ዓመት በፊት ደግሞ በየመን ተይዘው ለኢትዮጵያ ስለተሰጡ ታስረዋል። የኢትዮጵያ መንግስት ቃል አቀባይ አቶ ሽመልስ ከማል የኢትዮጵያ ፍርድ ቤት የሞት ቅጣት አያዘወትርም የተበየነበት ቅጣት ወደ ዕድሜ ይፍታህ ሊለወጥ ይችላል ምህረት ግን አይደረግለትም ሲሉ ለአዣንስ ፍራንስ ፕሬስ የዜና አገልግሎት መናገራቸውን ዘጋርዲያን ናይጄሪያ ድረገጽ ጠቅሷል። ሊታረም የማይችል መንግስትን ለመገልበጥ የሞከረ ቦምቦችን የቀበረ እንደ አውሮፓ አቆጣጠር በ2005 ዓ ም ምርጫ ከተካሄደ በኋላ መነሳሳትን ያደራጀ ሰው ነው ሲሉም አቶ ሽመልስ ከማል መናገራቸውን ዘጋርዲያን ናይጄሪያ ድረገጽ አውስቷል። አቶ አንዳርጋቸው አምና ሰኔ ወር ላይ በሰንዓ በኩል ወደ ኤርትራ ሲያመሩ ሰንዓ አየር መንገድ ላይ ተይዘው ወደ ኢትዮጵያ መላካቸው የዓለም አቀፍ ሕግን ይጥሳል በማለት ብሪታንያ ነቅፋ እንደነበር ጽሑፉ ይገልጻል። አያይዞም ድረገጹ ብሪታንያ ለኢትዮጵያ ትልቅ የልማት እርዳታ ከሚያደርጉት ሀገሮች አንዷ መሆኗን ሲገልጽ ለያዝነው ዓመትና ለመጪው ዓመት የሚሆን ለኢትዮጵያ የመደበችው የልማት እርዳታ በአጠቃላይ ሶስት መቶ ሶስት ሚሊዮን ፓውንድ ነው ይላል። አቶ አንዳርጋቸው ዲፕሎማቶች እንዲያዩዋቸው የተፈቀደው ሶስት ጊዜ መሆኑን የጠቆመው ድረ ገጽ የብሪታንያ አምባሳደር ባለፈው መያዝያ ወር አይተዋቸው እንደነበር ገልጿል። ኢንዲፐንደንት የተባለ ብሪታንያ የሚታተም ጋዜጣ የብሪታንያ የውጭ ጉዳይ መስሪያ ቤት ዘገባን ጠቅሶ ሲዘግብ አቶ አንዳርጋቸው ለብቻ ተነጥሎ ታስረዋል ይላል። የውጭ ጉዳይ ሚኒስቴሩ ዘገባ አንዳርጋቸው በደህና ሁኔታ ይገኛል። ሆኖም የጤና ችግር አለበት። ለብቻ ተነጥሎ ከመታሰር በስተቀር የመንገላታት ምልክት አልታየበትም እንደሚል በኢንዲፐንደንት የተባለው ጋዜጣ ጠቁሟል። አቶ አንዳርጋቸው ለብቻ ከመታሰር ወጥተው ወደ መደበኛ እስር ቤት እንዲመለሱ ብሪታንያ መጠየቋንም ድረገጹ ሳይጠቅስ አላለፈም። አንድ የብሪታንያ ውጭ ጉዳይ ሚኒስቴር ቃል አቀባይ የውጭ ጉዳይ ሚኒስትሩ የአንዳርጋቸው ጉዳይ በጣም አሳስቧቸዋል። ስለ ጉዳዩ በአስራ ሶስት የተለያዩ ጊዜያት ለኢትዮጵያው የውጭ ጉዳይ ሚኒስትር ያነሱትም ለዚህ ነው ማለታቸውን ደ ጋርዲያን ናይጄሪያ ድረ ገጽ ጠቅሷል። ቃል አቀባዩ አያይዘውም አንዳርጋቸው የብሪታንያ ዲፕሎማቶች በየጊዜው ሊጎበኙት በማይችሉበትና ለጠበቃ ተደራሽነት በሌለው ሁኔታ መታሰሩ እንደሚያሳስበን በሁሉም ደረጃ መግለጹን እንቀጥላለን ሲሉ አንድ የብሪታንያ የውጭ ጉዳይ ሚኒስቴር ቃል አቀባይ መናገራቸውን በጋርዲያን ጋርዲያን ናይጄሪያ ድረገጽ ዘግቧል። የዋሽንግተን ፖስት ጋዜጣ ድረ ገጽ ብዛት ያላቸው የአፍሪቃ መሪዎች ዓለም አቀፍ የወንጀል ችሎትን የሚጠሉበትን ምክንያት ለመተንተን ይሞክራል። ዋናው መሰረቱ ሄግ የሆነው ዓለም አቀፍ የወንጀል ችሎቱ እንደ አውሮፓ አቆጣጠር በ2002 ዓ ም ከ13 ዓመታት በፊት ማለት ነው። የተመሰረተው ለበጎ ዓላማ እንደነበር አያጠራጥርም። ሀገራት ሊያከናውኑት ያልቻሉትን ወይም ያልፈለጉትን ወንጀል መርምሮ ለፍርድ ለማቅረብ ነበር የተመሰረተው። በተግባር ላይ የማዋሉ ጉዳይ ግን ከባድ ሆኗል፣ ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ። የሱዳኑ ፕሬዚደንት ዑመር አልባሽር ዳርፉር ውስጥ በመካሄድ ላይ ካለው ግጭት ጋር በተያያዘ ፍጅት በሚገኝባቸው የተለያዩ ወንጀሎች ተከሰው ዓለም አቀፍ የወንጀል ችሎት የእስራት ማዘዣ ካስተላለፈባቸው ስድስት ዓመታት ሆኗል። ደቡብ አፍሪቃ፣ የችሎትን የሮም ውል ፈራሚ እንደመሆኗ መጠን የሱዳኑን ፕሬዝደንት የማሰር ግዴታ ነበረባት። የደቡብ አፍሪቃ ፍርድ ቤት እንዳይንቀሳቀሱ ትዕዛዝ ቢያስተላልፍም እንኳን ሹልክ ብለው ወደ ሀገራቸው እንዲመለሱ ተደርጓል፣ ይላል ጽሑፉ። የፕሬዚደንት አልባሽር ከደቡብ አፍሪቃ መውጣትና ሀገሪቱ ልታስራቸው አለመፈለጓ ራሱ ዓለም አቀፉ የወንጀል ችሎት ስራውን በማስፈጸም ረገድ ትልቅ ችግር እንዳለበት ያመለክታል፣ ይላል ጽሑፉ። የሱዳኑ ፕሬዝደንት ባለፈው እሁድ ከደቡብ አፍሪቃ ከመውጣታቸው በፊት ገዢው ፓርቲ የአፍሪቃ ብሔራዊ ኮንግረስ ችሎቱ በአፍሪቃውያን ላይ በጎ አመለካከት የለውም፣ ለተመሠረተበት ዓላማ ጠቃሚነቱም አብቅቷል የሚል መግለጫ አውጥቶ እንደነበር ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ያወሳል። ዓለም አቀፍ የወንጀል ችሎት አፍሪካንና አፍሪካውያንን ኢላማ ወደ ማድረግ የፖለቲካ መሳሪያነት ተለውጧል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖ መናገራቸውን ጽሑፉ ጠቅሶ ይህ አባባል ምክንያታዊነት የጎደለው አይደለም ይላል። ዓለም አቀፉ የወንጀል ችሎት ኦፊሴላዊ ምርመራ የሚያካሄድባቸው ዘጠኝ ጉዳዮች በሙሉ አፍሪካ ውስጥ ናቸው። እስካሁን ባለው ጊዜ በፍርድ ቤቱ ክስ የተመሰረተባቸው ሰላሳ ሁለት ግለሰቦች በሙሉ አፍሪቃውያን ናቸው። ይህ ሁሉ ሲታይ ታዲያ ጉዳዩ ፍትሐዊነት የጎደለው ይመስላል። ይሁንና እንደዛ ሊሆን የቻለው በችሎቱ አመሰራረትና በአፍሪቃ በሚካሄዱት ግጭቶች መብዛት ምክንያት እንደሆነ ጠበብት ይናገራሉ። ዓለም አቀፉ የወንጀል ችሎት አፍሪቃ ውስጥ የተአማኒነት ችግር እንዳለበት ግልጽ ነው። ችሎቱ በአፍሪቃ ላይ ከሚገባው በላይ አትኩሯል የሚለው አባባል ትክክለኛ ነው። ነገር ግን ይህ ክርክር በቀድሞዋ ዩጎዝላቪያና በካምቦዲያ ተመስርተው የነበሩት ችሎቶች የወቅቱ የወንጀል ችሎት ስፋት እንዲቀንስ ማድረጋቸውን አያነሳም ሲሉ የሮበርት ኬኔዲ ፍትህና የሰብአዊ መብት ማዕከል የአፍሪቃ ጉዳይ ምሁር ጀፍሪ ስሚት ተናግረዋል በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ያወሳል። የአፍሪቃ ሀገሮች ሌሎች የዓለም ሀገሮች ባላደረጉት መልኩ የሮሙን ውል በብዛት ፈርመዋል። ለምሳሌ መካከለኛው ምስራቅ ሀገሮች አልፈረሙም። ሩሲያንና ዩናይትድ ስቴትስን የመሳሰሉት ሀገሮች ስምምነቱን ፈርመዋል፣ ውሉን ግን አላጸደቁም። ሱዳን የሮሙን ውል አልፈረመችም። ሆኖም ዓለም አቀፉ የወንጀል ችሎት በሱዳን ላይ ክስ የከፈተው በራሱ አነሳሽነት ሳይሆን የተባበሩት መንግስታት ድርጅት በጠየቀው መሰረት ነው። የችሎቱ ምርመራ የተከፈተባቸው ስምንት አገሮች የሚገኙት አፍሪካ ውስጥ ቢሆኑም ከእነሱም ግማሾቹ ኡጋንዳን፣ ኮንጎን፣ ማዕከላዊ አፍሪቃን እና ማሊን የመሳሰሉት ሀገሮች በጠየቁት መሰረት ነው። በችለቱ አቃቢ ሕግ አነሳሽነት ምርመራ የተካሄደባቸው ኬንያና ሱዳን ብቻ ናቸው ሲሉ ኬት ክሮኒን ፈርመን የተባሉ የሕግ አዋቂ መናገራቸውን የዋሽንግተን ፖስት ድረገጽ ጠቅሷል። በአፍሪቃ ላይ ትኩረት የተደረገው በእነዚህ ምክንያቶች ሊሆን ቢችልም ችሎቱ አፍሪቃ ውስጥ አሉታዊ ገጽታ እንዲኖረው አድርጓል። ከቅርብ ዓመታት ወዲህ እጅግ የከፉ የጭካኔ ተግባራት የተፈጸሙት ከአፍሪቃ ውጭ ባሉ ሀገሮች ቢሆንም ዓለም አቀፍ ችሎት ምርመራ ሲያካሄድባቸው አልታይም በማለት ሌዝሊ ቬንጃሙሪ ማስገንዘባቸውን የዋሽንግተን ፖስት ጋዜጣው ድረገጽ ጠቅሷል። ቬንጃሙሪ በለንደን ዩኒቨርሲቲ ዓለም አቀፍ የግጭት የሰብአዊ መብትና ፍትህ የፖለቲካ ማዕከል ስራ አስኪያጅ ናቸው። አድማጮች፣ የዛሬው አፍሪቃ በጋዜጤ ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።